ኢትዮጵያ ውስጥ በድርቅ ይጠቁ የነበሩ የተለያዩ አካባቢዎች ሰሞኑን በነበሩ ከባድ የዝናብ አጋጣሚዎች በጎርፍ ተጥለቅልቀዋል። እነዚህ የጎርፍ አደጋዎች ለብዙ ሰው መጎዳት ምክንያት መሆናቸውና በሺዎች የሚቆጠሩ መፈናቀላቸው ተዘግቧል። የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ፣ ሰሞኑን ባወጣው ሪፖርት በያዝነው ክረምት እየጣለ ያለው ከባድ ዝናብ እያስከተለ ባለው ጎርፍ ከሚሊዮን በላይ ሰው ለጉዳት እንደሚዳረጋ አመልክቷል። ከመቶ ሺህ በላይ የሚሆን ሰው እንደሚፈናቀል ገልጿል። ያካባቢ ጥበቃ ባለሙያዎች የአየር ንብረት ለውጥ እያስከተለ ያለው ተደጋጋሚ የድርቅና የጎርፍ አደጋ በህብረተሰቡ ላይ ተጽዕኖ እያደረሰ እንደሆነ ጠቁመው መንግስት ለጉዳዩ ትኩረት እንዲሰጥ ጠይቀዋል። ስመኝሽ የቆየ ተከታዩን አጠናቅራለች። በደቡብ ክልል ኦሞ ዞን ዳሰነች ወረዳ የኦሞ ወንዝ ውሃ ሞልቶ በመጥለቅለቁ ከቤት ንብረታቸው ከተፈናቀሉ ከ43 ሺህ በላይ ሰዎች መሀል አንዱ ጆን ሎማላ ነው። በዳሰነች ወረዳ ከሞራቴ አካባቢ ተወልዶ ያደገው ጆን እንደ አብዛኛው የአካባቢው ኅብረተሰብ በከብት እርባታና አሳ ማስገር ይተዳደር ነበር። ባለፈው ሚያዝያ በላይኛው የኦሞ ሸለቆ አካባቢዎች የጣለው ከባድ ዝናብ ባደረሰው የጎርፍ አደጋ ግን እሱና ቤተሰቦቹ የመኖሪያ አካባቢያቸውን ሸሽተው በኬንያ ድንበር አካባቢ ተጠልለው ይገኛሉ። ይሆነኛል ይህ ጊዜ ዝናብ ዘንቦ እንደዚህ አደጋ ፈጥሮ አያውቅም። አሁን ደግሞ ከባሉ ክፍት የግ ሰዎች ማስተንቡት ጋር ተያ ይደርሳል እና የሙዚ ኮንዲሽኑ አካባቢ ና ማለት ነው። ከሚያዚያ ወር ጀምሮ የጣለው ከፍተኛ ዝናብ ያስከተለው የወንዝ መጥለቅለቅ በዳሰነች ወረዳ ዙሪያ በሚገኙ ሀያ ደሴቶችና 19 ና አስራ ዘጠኝ ቀበሌዎች ላይ ጉዳት ሲያደርስ አርባ ሶስት ሺ ስድስት መቶ ሰባ ሰዎችን ደግሞ አፈናቅሏል። በደሴቶቹ ላይ ይኖሩ የነበሩ ወደ ግማሽ ሚሊዮን የሚጠጉ ከብቶችም አደጋ ላይ ናቸው። ይህ ከፍተኛ ዝናብ ያስከተለው የጎርፍ አደጋ በአካባቢው በሰላሳ አመት ውስጥ ታይቶ እንደማይታወቅ የነገሩን የወረዳዋ ዋና አስተዳዳሪ አቶ ቀብራራው ተክሌ ናቸው። ይሄ ከፍተኛ ነው ማለት ይቻላል። ምናልባት ከፍተኛ ነው ማለት የምንችልበት ዋነኛው ኬዝ በፊት የማይመጣባቸው ቦታዎች ላይ ነው ውሃ ሞልቶ ሰዎችን እያፈናቀላለው እና ምናልባት ከፍተኛ ዝናብ ምኖረ የዘነበው ላይ ለዚህ እንደ በፊት ቢያንስ ከሰላሳ አመት በፊት የነበረው ትሬንድ ነው ረ የተከሰተው እሱም ደግሞ ምናልባት ሰዎች የሚይዝባቸው ቦታዎች ላይ በብዛት ይዘው ነው ረ ሰዎች ወደ ውጭ ያወጣለው እና በጣም ከፍተኛ ነው። ወትሮ ለየት ያለ ውሃ ነው ረ የከሰሰ ማለት ነው። ከድንገተኛ የጎርፍ አደጋው ጎን ለጎን በየጊዜው እየተባባሰ የሚሄደው የአየር ንብረት ለውጥ በከብት እርባታ የሚተዳደረውን የህብረተሰብ ክፍል ለግጦሽ መሬት እጦት ይዳርገዋል። በዳሰነች ወረዳ የግጦሽ መሬት በድርቅ ምክንያት በሚራቆትበት ወይም በውሃ በሚጥለቀለቅበት ወቅት ህብረተሰቡ የግጦሽ መሬት ፍለጋ የሚያደርገው ጥረትም በኬንያ ድንበር ክልል ካለው የቱርካና ህብረተሰብ ጋር እንደሚያጋጫቸው ጆን ይናገራል። ከባድ ድሮያቱን አለ። ሳር የሚባል ነገር የለም። ሳር ያለበት አካባቢ ነው ተሸፍኗል ወደ ላይ ደግሞ ከፍካሪ ደ እናሁን የምንኖርበት ስስ መንደር ሶስት ኪሎ ሜትር ኬንያ ውስጥ ነው የምትገቡ፣ እና ወደ ኬንያ ውስጥ ከብቶች እየገቡ ግጭትን ይፈጠራል በቶካና ማህበረሰብ። ቶካና ማለት ኬንያ ውስጥ የምኖሩ ድራይቮች ናቸው እና በቶካና ቶካና ናገረ ሁሉ ግጭት አለ በዚህ ምክንያት ማለት ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ባለፈው ሳምንት ያወጣው መረጃ እንደሚያመለክተው ከሐምሌ ወር አጋማሽ ጀምሮ በአፋር በጋምቤላ ኦሮሚያና ደቡብ ክልሎች በተከሰተ ጎርፍ 30 ሺህ ሰዎች ከቤት ንብረታቸው ተፈናቅለዋል። በተለይ የአዋሽ ወንዝ ሙላት በአፋር ክልል ባደረሰው አደጋ ወደ 20 ሺህ የሚጠጉ ሰዎች መፈናቀላቸውን መረጃ ያሳያል። ይህ መሰሉ ያልተለመደ ከፍተኛ ዝናብና ጎርፍ በኢትዮጵያ ውስጥ የአየር ንብረት ለውጥ ከሚያደርሳቸው ተጽዕኖዎች አንዱ መሆኑን የኢትዮጵያ ስነ ሕዝብ ጤናና አካባቢ ጥበቃ ወይም በምንጻረቃሉ ፒኤች ኢትዮጵያ በሚባል የሚታወቀው ጥምረት ዋና ዳይሬክተር አቶ ነጋሽ ተክሉ ያስረዳሉ። መሬቱ በዛፎች ካልተሸፈነ የተራቆተ መሬት ከሆነ ጎርፉ እንደፈለገው በሀይለኛ ፍጥነት እንዲወርድ የሚከላከለው የሚያበርደው ሁኔታ አይኖርም። እነዚህ ሁሉ ከክላይሜት ቼንጅ ኢምፓክት ጋር ይተሳሰራሉ። መራቆቱ፣ ዛፎች መቀነሱ በብዙ ቦታዎች ቀላል የማይባል ቁጥር ደሴቶች ውስጥ ዊዝን ኦሞ ያሉ የግድ ካልወጡ ኤግዚስት የማያደርጉበት ሁኔታ እንዲፈጥ ሆነዋል። ስለዚህ ጎርፍ ትልቁ የክላይሜት መገለጫ መሆኑ ጥሩ ማሳያ ነው ማለት ነው። አለማችን ከምንጊዜውም በላይ የሞቀች ነው። ይህ የሙቀት መጠን መጨመር ደግሞ በርካታ ስጋቶችን ፈጥሯል። አቶ ነጋሽ የከባቢ አየር ሙቀት መጨመር እያስከተለ ያለው የአየር ንብረት ለውጥ በኢትዮጵያ የግብርና ምርት ላይ ስጋት ለደቀ ነው። የአንበጣ መንጋ መፈልፈል አመቺ ሁኔታ ከመፍጠር አንስቶ የህብረተሰቡን የኑሮ ዋስትና የሚፈታተኑ በርካታ አደጋዎችን እንደደቀን ያስረዳሉ። እንሰት ከዚህ በፊት ሲበቅልበት ከነበረ ቦታ ፕሮዳክቲቪቲው እየቀነሰ ወደ ከፍ ያለ ቦታ የሚሄድ ቡናም እያንዳንዱ አርሶ አደር ከዚህ በፊት ሲያመርትበት የነበረ አግሮ ኢኮሎጂ እየተበለሸበት ወደ ከፍተኛ ቦታ የሚጋበዝበት ከብቶቻችንም ሳይቀር። ስለዚህ የተለያዩ በለመድነው ነው አግሮ ኢኮሎጂ ሁነን የምናመርታቸው ነገሮች እንደ በፊቱ በተለመደው ምርት እየሰጡ ውጤት እያመጡ አይደለም። ይሄ መላውን ህብረተሰባችን እየነካ ያለ ሁኔታ ነው ማለት ነው። እንደ ካንሰር እና ተመሳሳይ አይነት ህመሞች እየበረከተ ነው ያለው። ይሄ የአየር ብክለቱ ውጤት የሆኑ ህመሞች አሁን እየሰፉ ያሉበት ነው። በአንድ ወቅት በደን ተሸፍነው የነበሩት የኢትዮጵያ ተራራማ ቦታዎች በህዝብ ብዛት ቁጥር መጨመርና ያንን ተከትሎ በሚመጡ የእርሻ መስፋፋቶች አሁን ተራቁተዋል። ህልውናዋ ከተፈጥሮ ሀብት ጋር ለተያያዘው ኢትዮጵያ ይህ ትልቅ ስጋት ነው የሚሉት አቶ ነጋሽ፣ ሀገሪቱ የአየር ንብረት ለውጥን ለመዋጋት የተፈጥሮ ጥበቃ ላይ ማተኮር እንዳለባት ይመክራሉ። እስካሁን ሚዛን የሰጠ ስራ በሚገባው እየሰራን ነው አልልሽም። ይህ በሆነበት ለክላይሜት የሚከላከል ጠንካራ የሚቲጌሽንና የአዳፕቴሽን ስራ እየሰራ ነው ማለት አንችልም። ሙኮራዎች አሉ፣ እንቅስቃሴዎች አሉ፣ ምርጥ ተሞክሮዎች አሉ ግን አጠቃላይ የኢትዮጵያ ድህነትንም እርሻችንም ዘላቂ በሚያደርግ ኢነርጂያችንም ዘላቂ በሚያደርግ አቅጣጫችን መፈተሽ አለብን ነው። ሁለተኛው የወጡ ስትራቴጂዎችስ በተጠናከረ ኮሚትመንት የሚፈልገው እየተፈጸሙ ነው ወይ? ብቲም እዛ ላይ ውስንነት አለ። ጆን እና ሌሎች ከዳሰነች የተፈናቀሉ ህብረተሰቦች፣ በመንግስት እርዳታ እየተደረገላቸው ቢሆንም የህልውናቸው መሰረት ለሆኑት ከብቶቻቸው የግጦሽ መሬት ማግኘት ግን አሁንም ያሳስባቸዋል። ለዛም ነው አቶ ነጋሽ በአንድ ወቅት የአየር ንብረት ለውጥን ለመግታት በዓለም አቀፍ ደረጃ በሚደረጉ በርካታ ድርድሮች ላይ አፍሪካን ወክላ ትሳተፍ የነበረችው ኢትዮጵያ ዘላቂ ልማት ማምጣት የምትችለው የተፈጥሮ ሀብትን መንከባከብ ላይ መሰረት ያደረገና የተቀናጀ ፖሊሲን መተግበር ከቻለች ብቻ ነው ሲሉ የሚመክሩት ለአሜሪካ ድምጽ ዘገባ Sunt mai Fairfax Virginia.